ከኤርትራ ጋር ግንኙነት ፈጥሮ አሸባሪነትን ለመዋጋት አጋርነት መፍጠር የሚያስፈልግበት ጊዜ ደርሷል ሲሉ የዩናይትድ ስቴትስ የተወካዮች ምክር ቤት ሪፐብሊካን አባል ተናግረዋል። ሳሌም ሰሎሞን ያጠናቀረችው ዘገባ አለ። አዳነች ፍሳሐይ ታቀርበዋለች። በዩናይትድ ስቴትስ ምክር ቤት የካሊፎርኒያ ክፍለ ግዛት ተወካይ ዴና ሮራባቸር ብሔራዊ መከላከያን በሚመለከት በሚፈቅደው ሕግ ላይ ለውጥ እንዲደረግ ሐሳብ አቅርበዋል። የዩናይትድ ስቴትስ መከላከያ ሚኒስቴር በአሸባሪነት ላይ በሚደረገው ትግል በቀይ ባህር ክልል ጸጥታ በመጠበቅ ተግባር በየመን ያሉትን የኢራን ውክልናዎችን እንዲሁም ሌሎች አሜሪካ በጸጥታ ደህንነት ቅድሚያ በምትሰጥባቸው ጉዳዮች ለመተባበር የዩናይትድ ስቴትስ መከላከያ ሚኒስትር ከኤርትራ አቻቸው ጋር እንዲደራደሩ የምክር ቤት አባሉ ያቀረቡት ሀሳብ ያበራታል። የቀረበው ሀሳብ ተቀባይነት አላገኘም። ሆኖም ሮራ ባቸር ጥረታቸውን እንደሚቀጥሉ ገልጸዋል። ከኤርትራ ጋር ግንኙነት የምናደርግበት ጊዜ የደረሰ ይመስለኛል። ከሚያቀርባቸው አንዳንድ ነገሮች እኛንና ለዓለም ስርዓት በሚጠቅም ለምሳሌ ጽንፈኛ እስላማዊ አሸባሪነትን በመቃወም ተግባር መተባበር ይቻላል። በኤርትራ ባለው የሰብአዊ መብት ረገጣና በአምባገነን አገዛዝ ምክንያት ሀገሪቱ ከዓለም የተገለለች ሆናለች። ዩናይትድ ስቴትስ በአሁኑ ወቅት ከሀገሪቱ ጋር ወታደራዊ ትብብር አታደርግም። አስመራ ውስጥ የአሜሪካ ኤምባሲ ያለ ቢሆንም አምባሳደር የለበትም። ኤርትራና ብዙዎቹ የገዢ ፓርቲ አባላት በተባበሩት መንግስታት ድርጅት ማዕቀብ ሊጣልባቸው ይችላል። ከጅቡቲ ጋር ባለው እልባት ያላገኘ ጠብና ሀገሪቱ በሶማሊያ ያሉትን እስላማዊ ሚሊሻዎችን ትረዳለች በሚል ክስ ነው ማዕቀብ ሊጣልባቸው የሚችለው።